በርካታ ወንዶች በወሲብ ግንኙነት ጊዜ ሴት ልጅ መርካቷ መጨረሷ መርጨቷ በምን ይታወቃል የሚል ጥያቄን ያነሳሉ። ከዚህም ጋር ተያይዞ ሴት ልጅን እንዴት ማርካት ይቻላል? ሴቶች እንዲጨርሱ እንዴት ማድረግ ይቻላል? ሴት ልጅ ግንኙነት ላይ መርካቷ መጨረሷ እስከ ወሲባዊ ስሜት ባለፈ ምን ጠቀሜታዎች አሉት የሚሉ ጥያቄዎች በተደጋጋሚ ይነሳሉ። በዛሬው ፕሮግራማችን ሴት ልጅ ግንኙነት ላይ ስትረካ ስትጨርስ የምታሳያቸውን ምልክቶች ከዚህም ባለፈ ደግሞ አንድን ሴት በግንኙነት ለማርካት ለማስጨረስ የሚረዱ መሰረታዊ ሀሳቦችን እናያለን። ከዚህ ጉዳይ ጋር ተያይዞ ማወቅ ያለባችሁን መሰረታዊ ሀሳቦች በዶክተር ዮናስ ቁጥር ሁለት የዩትዩብ ቻናል ላይ አስፈሬላችኋለው። የዩትዩብ ቻናልን ሊንክ ፕሮፋይል ውስጥ ገብታችሁ በምታዩት የዩትዩብ ምልክት በቀ ቀጥታ በመግባት የዚህን መረጃ ሙሉ ዝርዝር ልታደምጡት ትችላላችሁ።